አንድ ሰዓት ተኩል ሊፈጅ ይችላል። ቲያትሩ መጋረጃ ተከፍቶ እስከሚዘግፍ ፊልሙ ሁለት ሰዓት ሊፈጅ ያችን ሰዓት እረፍትን ከሰጠው የምችለው ይሄን ነው። እኔ ጋ ያለኝ ይሄ ነው መክሊቴ። ያንን ደስ የሚል እረፍት የሚሰጥና ህይወትን መለስ ብሎ ለመገምገም የሚያስችል ሀሳብ ከጣልኩ ይበቃኛል። እኔ ለውጥ ላመጣ በምችልበት ነገር ላይ ነው ስራትማ። የተከታታይ ቴሌቪዥን ድራማው በስንቱ መሪ ተዋናይ አለማየሁ ታደሰ ነው። አለማየሁ ከሁለት አሰርታት በላይ የመድረክና የሲኔማ ተዋናይና አዘጋጅነት ሙያው ቁጥራቸው የበዛ ሥራዎቹ ከፍተኛ አድናቆትና ለተለያዩ ሽልማቶች የበቃ ከያኒ ነው። በስንቱ በአሜሪካ የሚል መጠሪያ በሰጠነው በዚህ ወጋችንም አለማየሁ የዩናይት ስቴትስ ጉብኝቱን አገባዶ ወደ አገሩ ከመመለሱ አስቀድሞ ወደ ስቱዲዮአችን ጎራ ባለበት ወቅት ነበር የጉዞ ገጠመኞቹን ጨምሮ ስለ ተውኔት ሲኒማና ሙያዊ ህይወቱ በሰፊው ያወጋን። የምሽቱንም በዚያ በቀደመ ወጋችን እልባት ካደረግንበት ነው የምንነሳው። ሳየሁ፣ በመጣህበት ምክንያት ዋናውን ስራ የሚያጫወትከንን የተማሪዎች እድል ትንሽ ከፍ ለማድረግ ለመርዳት ከሚያስብ ወገኖች ጋር ተባብረ የተሳተፍክበት ዝግጅት ባሻገር የተለያዩ አካባቢዎችን ቀደም ብዬ በመግቢያው እንደጠቆምኩት ጎብኝተሃል። ለሙያህ ቅርበት ያላቸው በዚህ ሀገር የተዘጋጁ የመድረክም የብሮድዌይም ዝግጅቶችን አይተሃል። የትኛው ጎልቶ ታየህ እንደ ባለሙያ ለየት ያለ ምናልባትም በአንተ ስራ በኢትዮጵያ በሚሰሩ መድረኮችስ ቢኖር የምትለውን ጨምረህ ያጫውተን። ምን አየህ? ምን ያስገረመህ ያስደመመህስ ነበር? ባለፈው የመጣው ጊዜም ቬጋስ ሁለት ሾዎችን አይቻለሁ። የሰርከስ ስራዎች ናቸው። ካ የሚል የሰርከስ ዲሎስ ላይ አይቻለሁ። ቴክኖሎጂው፣ የፕሮዳክሽኑ ከፍታ፣ ተዋናዮቹ የትወና ደረጃቸው፣ የዘፈን የእንቅስቃሴ፣ የዳንስ፣ የሰርከሱ ነገር እና መድረክ እንደዚህ ቀጥ ብሎ ሲቆም ያየሁበት ማለት ነው። ከላይ እስከታች እየተንሸራተቱ ሲወድቁ የሚገርም ነበር። እሱንም ትርኢቱን ታድሜ ውስጡንም ለመጎብኘት እድል አግኝቻለሁ። አሁን ደግሞ እዚህ ከመጣው ይሄንን ለአለማየሁ ገብረ ህይወት መስጠት እፈልጋለሁ። ሙሉ ስራውንና ያለበትን ኃላፊነት ሁሉ ትቶ ማጋሪ ጓደኛህን ነው የምትገዛው ይህንን ማየት አለብህ ብሎ እስካሁን ድረስ ሳይለይኝ ያለ ነው እና ይህንን ያመቻችልኝን አሌክስን በጣም አመሰግናለሁ። ላንካስተር ያየነውን የመጽሐፍ ቅዱስ ታሪክ የዳንኤልን ታሪክ ነው የሰሩት። ከ2 ሺህ እስከ 3 ሺህ የሚሆን ተመልካች አለ። በጣም ትልቅ አዳራሽ፣ ትልቅ መድረክ ነው። ግማሹን ያህል የሚዞረን ማለት ነው ቴክኖሎጂ ለነግራ በፈረስ በግመል የሚመጡበት እርግቦች ሎኪንጋቸውን ጠብቀው ከዛ በረው የፈለጉበት የሚሄዱ ፍየል፣ አሳማ፣ በግ ተንደርድረው በሰው መሀል የሚያልፉበት እሱን እሱንና እና ይሄ የስሪዲዩን በጀልባ የሚሄዱበትን ነገር ሳይ አይ ምንድን ነው እየሰራን ያለ ነው የሚል ነገር በዛ ላይ አሁን እየሄድንበት ባለነው መንገድ እዚህ ደረጃ እንደርሳለን ወይ ወይስ ምንድን ነው የሚል ነገር ነበረ። እንደገና ደግሞ ኒውዮርክ ሄደን ብሮድዌይ ላይ ሌላ ቲያትር ስናይ ተዋናይ ብቻ አይደሉም፣ ሙዚቀኞች ናቸው፣ ዘፋኞች ናቸው፣ ዳንስ አለ፣ አክሮባቲክ የሆነ እንቅስቃሴ ነው የሚያሳዩት፣ እና ፋታ የማይሰጥ ትልቅ ፕሮዳክሽን። ሁለቱም ጋር ተዋናዮቹ ድምፃቸውን እዚች ላይ በምትለጠፍ ማይክ ነው የሚሰጡን የነበረው። ዞሮ ብኝ እያለ ነው እንግዲህ አብረን የታደምነውን የዚህ ዲሲ ያለውን ደግሞ ስለ አሪና ስቴጅ ጃጃስ አፍሪካን ሄር ብራይዲንግ የሚለውን እሱ አረጋጋና መሬት አስቀምር በቃ እኛ እንደምንሰራው ማይክ አይጠቀሙም። ትወና ላይ ብቻ ነው ያተኮሩት። ስቶሪ የመንገድ ነገር ነው ኦኬ። ግን ቴክኖሎጂ መድረክ ላይ ገንብተን እቃዎችን የማንሳት በጨለማ ቦታ የመለወጥ እነህ ነገሮች፣ ግን በጣም በቀላል ነገር እንደሚሰራቸው ነው ያየሁት። ያረጋጋኝ ያስያዘኝ ሾው ነበርና እነኝን ነገሮች በማየት በጣም በጣም እድለኛ ነኝ። ስናነብ ነው ብሮድዌይ፣ እኔ እንደውም አንድ አንድ ቲያትር ቤት ነበር የሚመስለኝ ብሮድዌይ ሲባል፣ ግራና ቀኝ ጎዳናውን ቲያትር ቤቶች በት የሞሉበት በጣም በፍቅርና በጥልቅ ስሜት የሚከታተሉ ተመልካቾች ያሉበት። ለዚህ ለዚህ የኛም ተመልካች የሚታማ አይደለም። ጥሩ ስራ ሲሰራ በዝናብ በፀሐይ ተሰልፈው ቸው የእኛ ድክመት ካልሆነ በስተቀር በዛ ላይ ጥበብን የማድነቅ ነገር የስልጣኔ ነ እነኝህ ነገሮች መስፋፋት አለባቸው ብዬ አስባለሁ። ሰዎችን በሆነ አጋጣሚ ሳገኝ እንትን እንትን አይቼው ዱሮ ማዘጋጃ መጣ ነበረ ከእሱ ጮኛ በነበርንበት ጊዜ ይዣ ትመጣ ነበረ። ከዛ ያው ልጅም ምንም ምንም ሲመጣ ራቅን ይላሉ። ግን እንደ አንድ የመዝናኛ ነገር ለጠበሳ ብቻ ሳይሆን ማለት የሕይወት አካል ነው ነው አድርጎ መቀጠል ይቻል ነበረ። ሜምበር ያደረጓቸዋል ለቲያትር ቤቱ አባልነት አባል እንዲሆኑ ያደርጓቸዋል። የሚሰሩ ነገሮች ኢሜልም ባላቸው ነገር ይደርሳቸዋል። ፕሮግራሙ ይታወቃል ከመቼ እስከ መቼ እንደሆነ። እንደውም የገረመኝ ነገር ይህ አሁን ያየነውን ቲያትር አምስት ዓመት ነው የሰሩት። እኛ ማክሰኞ የሆነ ቲያትር እንሰራለን ያንን አፍርሰን ሮብ ሌላ ቲያትር ሐሙስ ሌላ ቲያትር አፍርሰን ነው የምንሰራው። እዚህ ግን ያየሁት ነገር አንዴ ይገነባል። በዛ ላይ ያው ግዙፍ ስለሆነ በየቀኑ ማፍረስም ስለማይቻል አምስት ዓመት ሙሉ ይታያል። ሲበቃው ሲወርዳል። ሌላ ቲያትር የፈለገ ሰው ሌላ ቲያትር ቤት ነው የሚሄደው። ይህ ሁሉ ልምድ አለና በዚህ አጋጣሚ መጥቼ ይህን በማየቴ በጣም በጣም እድለኛ ነኝ። ጥሩ እይታ ነው። እድል ኖሮ አንድ ሳምንት አብራቸው እንዴት እንደሚሰሩት ብናይ እንደ ተመልካች ነ ውስጥ ደግሞ ገብቶ ትላንት የጎበኘ ነው አለ እንዴት እንደሚያዞሩት፣ ምን እንደሚይዘው፣ በምን እንደሚንቀሳቀስ ከጀርባ ምን አድርገው እንደሚሰሩ አይተነዋል። ግን አብረው የመስራት እድል ወደዛ ደግሞ እውቀትን ማሻገር ይቻል ነበረ። ትክክል ነው። እድሎቹ ሲገኙ እንግዲህ እሱን ገፋ ማድረግ ይሞከራል። አለማየሁ እንግዲህ የመድረክ ተዋናይነት፣ የፊልም ተዋናይነት፣ አዘጋጅነት በድርሰቱ ትሳተፋለህ። ሁለገብ ብዙ ሙያ ባለቤት ሲኮን ከአንድ ወደ ሌላ ያለውን ልዩነት የሚሰራ ሰው የሚያስብበትን መንገድ መጠየቅ ይጋብዛል። ይበልጥ የምትመርጠውም ካለ ከመድረክ ትዕይንት የሲኔማው ይበልጥ ባህል ለአንተ ከሲኒማው መድረኩ፣ በደራሲነቱ፣ በአዘጋጅነቱ ሁሉንም ብትሆን በተለየ ስሜት የምታዩየቱ ነው። በተመሳሳይ ሰዓት የሰራህበት ጊዜ አለ። የመድረክና የሲኒማው ምን አይነት ስሜት አለው? መድረኩን እያሰብክ ከርመህ ከመድረኩ ወርደህም ወደ ቤትም ስትሄድ ምንም ስትሰራ በተለየ ገጸ ባህሪ ውስጥ እንዲቆይ በሚደረገው ውስጥህ የሚቆይና በዛው ስሜት ውስጥ እንድታስብ ይጠበቃልና ምን አይነት መስተጋብር አለው? በተመሳሳይ ጊዜ ውስጥ የሰራውም ካለ አሉ። ሁሉም የየራሱ የሆነ የተለየ ዲስፕሊን አሉ። አንዳንድ ጊዜ ምን የሚል ሀሳብ ይመጣብኛል፣ ባይሆን ኖሮ ብዬ ሁሉ አስባለሁ። አንድ ነገር ላይ ብቻ ፎከስ አድርጌ ብሰራ እላለሁ። ደግሞ ሌላ ጊዜ ይሄኛው ሲመጣ ይሄኛውንም ተወዋለሁ። ድርሰቱ ሲመጣ የሚለያይ ነገር ለምሳሌ፣ አጋፋሪና በስንቱን በአንድ ሳምንት ውስጥ ሰርቻ ትላንት በስንቱን ሰርቼ ዛሬ አጋፋሪ ይሰራል። ከዚህ ከጨረስኩ በኋላ ከአስር ሰዓት በኋላ ባቢሎን በሳሎንን የመድረክ ቲያትር ሄጄ ልሰራቸው፣ ማታ ደግሞ የማስታወቂያ ቀረጻ ሊኖር ይችላል። ሁሉም እንዳመጣጡ ነው የሚሆነው። ግን ሙሉን ላቶን ትችላል። የተለያየ ነገር ባንዴ ሲመጣ ሀሳብን አንድ ነገር ላይ አድርጎ መስራት በጣም ትልቅ ውጤት እንዳለው አምናለሁ። ግን ደግሞ አንዱ አንዱን ይመግባል። ቲያትር ላይ ያየ ሰው ነው ለፊልም ትወና የሚያጭ ለተከታታይ የቴሌቪዥን ድራማ የሚያጭ እዛ ላይ ያየ ሰው ነው ማስታወቂያ ላይ የሚወስድህና እርስ በርሱ የተመጋገበ ነው። መጨረሻ ላይ ማታ እረፍ ስትል ነው በቃ ሁሉንም ነገር የምታለ በአግባቡ አስኪጀዋለሁ ወይ አንዱን አንዱን በድየዋለሁ ወይ ብለህ ራስን እንድትጠይቅ ያደርጋል። ማይሆን ከሆነ አልቀበልም፣ ስራዎችን አልቀበልም። ምክንያቱም አንድ ሰው ነህ ጥሩ ሀሳብ ያንተን ሙሉ ነገር አእምሮህን፣ አካልህን፣ ነፍስህን ይፈልጋል ለዛ ማስገዛት እንዳለብኝ ስለማምን ምትዋቸው ነገሮች አሉ። አሁንም የበደልኳቸው የድርሰት ነገር ቆይቷል። አሁን አዎ ማሰላሰል ይፈልጋል እሱም ብቻ ጊዜ ሰተ መስራት ይፈልጋልና አሁን እሱ የተበደለን ብሰራው ደስ የሚለኝ ማለት ነው። እንደዚህ አይነት ችግር ሊገጥም ይችላል። እንደመታደልም ነው እንደ እንቅፋትም ሊሆን ይችላል። አንዳንዴ ባሰራቸው የምትፈልጋቸው ነገሮች ሊኖሩ ይችላል። ግን ያው መኖር ስላለብህ አንዱ አንዱን መመገብ ስላለበት ይሄን ደግሞ አረፍ አድርገ በመሀል አስገብተህ ትሰራለህ። ምረጥ ብትባል የትን ትመርጣለህ? ጥያቄ የለውም ተዋናዩን። አሌክስ ተዋናዩን የመድረክ ቲያትርን ስትሰራ ፈተናው ብዙ ነው። ጀምረህ የማታቋርጠው ነገር ምላሽህን እዛው ፍለፊት የመቃገል ነገር ይሄ አለ። ወደ ካሜራ ትወና ስትመጣ ደግሞ ራሱን የቻለ ከባድ ነገር አለ። ይቆራረጣል። እንደ ቲያትሩ አይፈቅድልህም። ትሰራለህ ወይ አንተ ወይ አብሮህ የሚሰራው ሰው ሲሳሳት ድጋሚ እንድደግሞ ትጠየቃለን። ስራው በአንድ ካሜራ የሚሰራ ከሆነ የሁለታችንን ቀረፃ አንዴ እንሰራና ደግሞ ካሜራው ለእኔ ዞሮ አንዴ እንደግመዋለን። ለአንተ ደግሞ ዞሮ እንደገና ሶስተኛ እንሰራዋለን። ይሄ ሲቆራረጥ በኋላ ኤዲቲንግ ላይ ሲገጠም ልክ እንዲመጣ፣ ያ ትክክለኛው ስሜት እንዲመጣ ስሜትህን ጠብቆ የመሄድ ትልቅ ፈተና አለው። ለካሜራ ያለህ ጨዋታ የታደሉት በሶስት ካሜራ አንዴ ብንሰራው ያልቅልናል አንድ የሆነውን ሳውራ ሂጄ እዚህ ሌላ ጊዜ በዚህኛው ሲሆን ለኤዲቲንግ ያስቸግራል። እሱን ሁሉ አስበው መተወን ያስፈልጋል። ገጸ ባህሪውን ማሰብ አንድ ነገር፣ ቴክኒካል ነገሩን ማሰብ ሌላ ነገር ነው። ሲቋረጥ የቅድሙ ስሜት በጣም ተጨንቀህ ተቸግረህ ሊሆን ይችላል። ይሄኛውን የሀዘን ክፍል ለቅሶ እንባህ መጥቶ የሰራኸው ለሶስተኛ ጊዜም ያንኑ ተመሳሳይ ስሜት መድገም ከባድ ነገር እንትናለሁ ትወናበ ሁሌም ሜልክ ብሰረው የምመኘው ነገር የተፈጠርክለት ነገር ሲሆን እንደሱ የሚያስብል ይመስለኛል። ወደ ራሴ አጋጣሚ ለወስድ ነው። ቀደም ብዬ ከቃለ ምልሳችን በፊት ጠቀስ አድርጌ ልሃለው። ከኢትዮጵያ ከመውጣቴ በፊት መጨረሻ ያየሁት ቲያትር፣ እኔ በወጣሁበት እና አንተ በሰራበት ጊዜ መካከል ልዩነት ካለ እርግጠኛ አደለሁም። የክፉ ቀን ደራሽ አዲስ አበባ ማዘጋጃ ቤት የታየ ቲያትር ነው። እንደ ትላንት ትዝ የሚለኝ ነገር አለው ያን ያህል ቲያትር ውስጥ ያን ስሜት ማጫር ሲችል በጣም የተለየ ነው። ምናልባትም የተለያዩ ምክንያቶችም አብረው ሊኖሩ ይችላሉ ግን በቅርብ ጊዜ ያየሁት የመድረክ ስራ እስኪመስለኝ ከዛ በኋላ ብዙ የመድረክ ስራዎች አይቻለሁ። ኢትዮጵያን ባይሆን የኢትዮጵያ ነክ የሆኑ እዚህ ሀገርም ጨምሮ እስኪ ያስተዋሰን የክፉ ቀን ደራሽ በጣም የተለየ ስራ ሆኖ ነው የሚሰማኝ። ለአንተስ የመጀመሪያዎቹ አመታት ውስጥ ይሆን ያ የተሰራ? ከዩኒቨርሲቲ ወጥቼ ማዘጋጃ ቤት አዲስ አበባ ቲያትርና ባህል አዳራጅ የገባው ጊዜ የሰራ ነው ስራ ነው። ልክ በቅኔ የማስመስከር ነገር አለ አይደለ? ዘለቀው ተብሎ ደረጃውን ያለበትን ደረጃ ለማሳየት የሚፈተንበት ማለት ነው። ፍላጎቱ ችሎታው እንዳለኝና ሁለቱን አቀናጅቼ መስራት እንደምችል አምስት ኪሎ ባህል ማዕከል፣ ሌሎችም ቲያትር ቤቶች እያሳየሁ የመጣሁበት ጊዜ ነው። አንድ ጥቁር ልጅ የምባል ስም ገና አልተጻፈም። አንድ ጥቁር ልጅ መቷል የሚባልበት ዘመን ነበርና ስም ለመስራት ሲጀመር የሰራሁት ነው። በጣም በጣም የምወደው ቲያትር ነው። ያዘጋጀው ስዩም ተፈራ ነው። ስዩሜን በጣም ነው የማመሰግነው። ከትምህርት ቤት ቀጥሎ ዝግጅትን፣ ትወናን እንደዚህ እጅ ለእጅ ያጨባበጠኝ ማለት እንችላለሁ። ጋሽ ተስፋዬን ሳነሳ ስዩሜን እነ ጌታቸውን ሳነሳ ስዩሜን ማንሳት ግድ ነው። ያዩ ሰዎች እስካሁን ድረስ ልክ እንዳንተ ስታነሳው በጣም ደስ ብሎኛል። ገና ገብተን ሙሉ መብራቱ ተመልካች ከተዋናይ እኩል እንዳይጀመርበትና ግራ እንዳይጋባ ክፍት ተደርጎ ነው። ታስታውስ፣ መድረኩ ክፍት ሆኖ ነው መጋረጃ ሳይዘግ የሚጠብቀው እያንዳንዱን ዝርዝር ነገር ተመልካች አይቶ ጨርሶ ከዛ ተዋናዮቹ ሲመጡ ልቡ እንዳይከፈል በሚል ክፍት ተደርጎ ነው እና አሁን ተሻለ ወርቁ እነ ቴድሮስ ለገሰ ያኔ መተው ያዩ ነበርና ገና እንትኑ ሲታይ መድረኩ ብርድ ብርድ ይላል። የክረምት ነው፣ የውጭ የፈረንሳይ ትርጉም ነው። ገና ትዕይንቱ ሲታይ ብርድን ያመጣል። በካፖርት በጓንት ከኤልሳቤጥ መላኩ ጋር በጣም የምወዳት በጣም ማክብራት መቼ ብራያ ትቆማለሁ ብ በማስብበት ጊዜ የመጣ የሰራ ነው እና በጣም ሁለታችን የምንፋጠጥበት ቲያትር ነበረ። ከዛ በኋላ ነው እንግዲህ ሽልማቶቹ የጀመሩት ራሴን የገለጽኩበት ያስመሰከርኩበት ቲያትር እንደ አንድ ተመልካች በእኔ ስሜት ስ ባሳድረው ያን አይነት የቅርብ ትኩስ ስሜት ዛሬ ድረስ መኖሩ ያን የሚያንጸባርቅ ይመስለኛል። አለማየሁ ብዙ ጊዜ በፈጠራ ስራ ውስጥ ላሉ ሰዎች የሚነሳ ጥያቄ ነው። የትኛውም የጥበብ ዘርፍ ውስጥ ሆነው ሁል ጊዜም አንድ አይነት ስሜት ውስጥ አይቆይምና የሚያነቃቁ ሁኔታዎች ይፈልጋል። አንዳንዴ ጭም ጊዜ ሆን ነገር ትሰራና ከዛ ስራ ወደ ሌላው ስትሄድ ያን ስሜት መልሰ ማግኘት ትፈልጋለህ። እንደ ልማድ አለ። ምን አይነት ነገሮች ያነቃቁሃል? ከታሪክ ከአጋጣሚ ከሁኔታ አካባቢ መፍጠር ከምትፈልገው የተለየ ነገር አለ። ጥሩ ስሜት ውስጥ ያድርገኛል። ምጽፍም ከሆነ ለፈጠራው ስሜት አመቺ ያድርገዋል። ተዋናይነቱንም ጨምሮ ምንድን ነው የሚያነቃቃ? እኔ ስራዎች ናቸው የሚያነቃ የሌሎች ሰዎች ስራዎች በጣም ያነቃቁኛል። ፊልም ሊሆን ይችላል፣ ሌላ የመድረክ ስራ ሊሆን ይችላል። እና ትልልቅ ስራዎችን ሳይ ገና ደግሞ አለ ልክ አሁን እዚህ እንደተወሰወስኩት ገና አልሰራንም ማለት ነው ገና ይጠበቅብኛል ማለት መጽሐፍ ማንበብ፣ ከሰዎች ጋር መወያየት፣ ለብቻ ቁጭ ማለት አንዳንዴ ሊሆን ደስ ይለኛል። እንግዲህ መሀል አዲስ አበባ ነው ያለው እጥፍ ብለ እንደገባ ሌላ አገር ያለንና ጸጥ ብሎ ራስን የማዳመጥ ነገር በጣም ደስ ይለኛል። ሆም ብለህ ታደርጋለሁ። ያን አይነት ፈልገህ ትሄዳለህ፣ ራስህን ትገመግምበታለህ። ትክክለኛ መንገድ ላይ ነኝ ወይ ብዬ ራሴን አይበታለሁ። ጸጥ ማለትም ያረጋገዋል። እስካሁን ድረስ አንዳንዴ መረበሽም ሊሆን ይችላል። መረበሽ ሲፈጠር ይህንን ችግር ይዞ ለሌላ ሰው አጋብቶ ችግር ከመሆን መጀመሪያ ከራሴ ጋር ሰከን ማለትም የምፈልግባቸው ጊዜያ ሲፈጠሩ ብቻዬን መሆን እፈልጋለሁ። አንዳንድ ጊዜ ሶስት ቀን አራት ቀን ከቤት ላልወጣ እችላለሁ። ውጭ የሚያስወጣኝ ጉዳይ ከሌለ ራሴን መሰብሰብ እፈልጋለሁ። እነኚህ ነገሮች ወደ ትክክለኛው መስመር ይመልሱኛል። እንደው የመጨረሻዎችን የህይወት ጥያቄዎች ከማንሳት በፊት ቅድም የነካኸው ነገር የኮረኮረኛ ያለ መጨረሻ ላይ ላነሳ ከምፈልገው ሀሳብ ጋር ይቀራርባል። ከዚያ በፊት ግን በምርጫ ደረጃ እንግዲህ አንተም በሙያ ውስጥ የቆይህበትን ጊዜ ያህል የሙያ አጋሮችን አንዳንዶችን እያነሳ ነው ከኋላም ከፊትም የቀደሙህም አዲስ እየመጡ ያሉት ውስጥም ታያለህ። እንደ ባለሙያ ተስፋ ያለውን አዲስ ከሚመጣው እጅዞ መንገድ ማሳየቱን ጨምረው አንተን መንገድ እንዳሳመሩት የምታደርገው ነገር አለና እና ዛሬም ከሙያ ካሉት መጀመሪያ በአንተ ሙያ ዘርፍ ከቀደሙት ከነጋሽ ተስፋዬም ከዚያም በፊት ካሉ ከጋሽ ተስፋዬ ቀድም ዘመናዊ የትያትር ሰው እርግጠኛ አይደለሁም የተለየ አድናቆት፣ አክብሮት አለ ወይም በሙያ ችሎታቸው በክህሎታቸው የምትላቸው ከላይኛው ጀምረው አዲስ ብቅ ብቅ እያሉ ካሉን ድረስ እነማንን ታነሳለህ? ከዛ ውጭ ደግሞ በተዋናይነት ሙያ ብቻ በውጭም ሀገር ስራዎች ውስጥ ስታይ በጣም የተለየ ተመስጦ የሚያሳድርብህ ባለሙያ ካለ? ብዙ ናቸው። በድርሰትም በዝግጅትም፣ ለምሳሌ የጋይ ዘቀዬን ትርጉሞች ስታይ መጀመሪያ ተውኔቱ በአማርኛ ነው ወይ ተጽፎ ከዛ በኋላ ነው ሼክስፒር ወደ እንግሊዘኛ የተረጎመው እስከሚያሰኝ ድረስ ያሉ ስራዎችን ታደንቃለ። በኛ ደግሞ እነ ጌትነት እንየው ታሪካዊ ስራዎችን የሚሰራበትን ደረጃ ስታስብ፣ በቃ ደስ ይላል። ዘመንህን ሲያስቀጥልል፣ ደስ ይላል። ለምሳሌ መዓዛ ወርቁ ስታይ ደግሞ ካሉ ጥቂት ሴት ደራሲና አዘጋጆች የተለየ ሀሳብን በማንሳት ለምሳሌ ወፌ ቆመች ተከታታይ የሬዲዮ ድራማ እኔ ራሴ የተጫወትኩበት ደርሶ መልስ፣ ከሰላምታ ጋር አሁን ደግሞ በቅርቡ አላውቅም አናውቅም የሚል ተከታታይ የቴሌቪዥን ድራማ ስ ቲቪ ላይ ባቦል ቲቪ ልትመጣ ነው እና በተለይ እሷን ሳስብ ከሰላምታ ጋር በውጭ ቋንቋዎች ሁሉ ተተርጉመው የተሰሩላት ደራሲ ናት። የምታነሳቸው በእንግሊዝኛ በእንግሊዝኛ የተሰሩላት ደራሲ ናት። ይህን ስታስብ እውነትም አልነጠፈም ትላለ ቅድስት። ቲልማን ፊልም ላይ ስታመጣት የተከታታይ ቴሌቪዥን ድራማውን ረኛይን ስታነሳ ሀሳብ አምጥታ ምስል ከስታ የምታቀርብበት ደረጃ የበለጠ የበለጠ ያረካኛል። አብሬያቸው የሰሯቸው ልጆች አሉ። በዚህ እንኳን በጣም በጣም እድለኛ ብዙ ባለሙያ አለን። በስራ አጋጣሚዎች እንገናኛለን። በርቀትም እንዲሁ በመታየት በርቀት ደግሞ ምን እንደምታከብረው የምታደንቀው አለ። መልካም የህይወት ጥያቄ ባልጠበቅኩት ሁኔታ አንስተነዋል። በአጋፋሪ ያለ ምክንያት አንመጣምን ብላል ያለ ምክንያት የማንሄድም እንዳለው ሁሉ በህይወት ያለንበትን ጊዜ ዋጋ እኛ የምንተምነው እስኪመስል ድረስ የምናረጋቸውና የማናረጋቸው ነገሮች ልዩነት ያመጣሉና አጋጣሚ ሲኖር በተለይ እንዲፈታኝ በሆነ ጊዜ ሰዎች በጥቂት ውስን በሆኑ ጥቅሞች የሌሎችን ህይወት ማሰናከልም ብለው መጉዳት ዛሬ ህይወት ማጥፋት ቀላል ሆኗል። እዛ ድረስ የሚካሄድበትን ስታይ ይበልጥ ገኖ ይታይሃል። በኢትዮጵያ ብቻም አይደል፣ በዓለምም በዩናይት ስቴትስ ፖለቲካ ውስጥ ሁሉ ታየዋለ። እንደ ሰው ግን እንደ ኪነ ጥበብ ባለሙያ እኛም የመገናኛ ብዙሀን ውስጥ ያለን ሰዎች ኃላፊነቱም እንዳለው የምትሰራው ነገር ውስጥ በግል ጠባይህም እንዲታይ የምትፈልገው ነገር ትሞክራለህ። ላይ አቅምህን እና እንደ ትርጉም የሚሰጥህን ነገር ማየት ፈልጌ ነው። በመሄጃችንና በመጣንበት ጊዜ መካከል ያለው ነው፣ ሁሉም ነገር እሱ ብቻ ነው። ያን ልዩነት ማምጣቱ ላይ ሆን ብሎ ቀኑን ማሰብ፣ በጥንቃቄ ብለህ ደጋግመህ ስትል በጣም የሳበኝ ነገር አለ። ምን ማለት ነው ለአንተ እሱ? ያ በጥንቃቄ መኖር ህይወትን እስከምትችለው ማጣጣምን ተነፍገህ አይደለም። በትክክል እረዳለሁ ማጣጣም በምትፈልገው ደረጃ አጣጥመህ ነገር ግን መኖር ዝም ብሎ ከመኖር መሻገሩን የሚያሳይ ይመስለኛል። አነጋገርህና እሱ ላይ እንደ የመጨረሻ ቃሎች ብንሰማ ያው እንግዲህ እኔ የህይወት መመሪያ ራሴን ማሸነፍ ነው። ራሴን መብለጥ ነው። ከትላንት ዛሬን መብለጥ በምንም አጋጣሚ እኔም ዙሪያ ላሉ በቅርበትም በርቀትም ለሚያቁኝ ለማያቆኝም ጭምር ደስታን መፍጠር መቻል፣ የተሻለ ጊዜን መስጠት መቻል ትልቁ ፍላጎት አንድ ሰዓት ተኩል ሊፈጅ ይችላል። ቲያትሩ መጋረጃ ተከፍቶ እስከሚዘግፍ ፊልሙ ሁለት ሰዓት ሊፈጅ ያቺን ሰዓት እረፍትን ከሰጠው የምችለው ይሄ ነው። እኔ ጋር ያለኝ ይሄ ነው መክሊቴ። ያንን ደስ የሚል እረፍት የሚሰጥና ህይወትን መለስ ብሎ ለመገምገም የሚያስችል ሀሳብ ከጣልኩ ይበቃኛል። እኔ የምችለውን ነገር ነው በመስራትም፣ ማልችለው ነገር ውስጥ አልገባም። ለውጥ ላመጣ በምችልበት ነገር ላይ ነው መስራትም፣ የሚለወጡትን በመለወጥ የማይለወጡትን አምኖ በመቀበልና በመተው ሁሉን ነገር ለማምነው ፈጣሪ አስቀድሜ በመስጠትና መሪነቱን ለሱ በመስጠት የምንቀሳቀስ ሰው ነኝ። ከትላንት የተሻለ ራሴን በልጬአለሁ ወይ ብዬ አስባለሁ። የሆነ ሰው በሆነ አጋጣሚ እኔን ቢያስብ መልካም ስሜት እንዲሰማው ፈልጋለሁ። የተሰጠኝን መክሊት አሟጥጬ ተጠቅሜ ሶስትም፣ አምስት፣ አስርም የተሰጠንን መክሊት እንድናተርፍበት ነው እንዳተርፍበት እፈልጋለሁ። በየትኛውም ሰበብ ከእኔ ስንፍና የተነሳ ያንን እንድነፍክና እንድጸጸት አልፈልግም። በዚህ ሕይወት ውስጥ ነው የምኖሩ። ክብራትና ክብራን ተመልካቾቻችን ከቆይታችን ዘና ካለውም መድረኩንም የምሩንም ሕይወት በተመለከተ ከተዋናይነትህም ባሻገር አዘጋጅና ደራሲ ጭምር ሁለገቡ ከያኒ አለማየሁ ታደሰ ለነበረን ቆይታ ለጊዜ አመሰግናለሁ። ጊዜ ርስጥልኝ እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አድማጮች ከእውቁ ተዋናይ ካለማየሁ ታደሰ ጋር በቪዲዮ ምስል ጭምር ያደረግነውን ሙሉ ወጋችንን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን።